You're with SBS Radio. Here we eat magic. magic. አርማዎቻችን የዛሬ የውይይት መድረክ ዝግጅታችን ያለፈውን 2012 የኢትዮጵያ ዓመት በምን መልኩ ኢትዮጵያ ውስጥ የለውጡ ሂደት ተከናውኗል፣ 2013ስ ምን አይነት ወደፊት አቅጣጫ ሊቀየስለት ይገባል የሚል የመናገሪያ አጀንዳ ነው ያለን። የውይይቱ ተሳታፊዎች አቶ ነአምን ዘለቀ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራርና የውጭ ጉዳይ ኃላፊ፣ ዶክተር ዮሐንስ ገዳሙ በጆርጂያ ጉዊኔት ኮሌጅ የፖለቲካል ሳይንስ መምህር እና አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ባለቤት እንደዚሁም የኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ ኤዲተር ናቸው። ቶ ናምን በተለይ በ2012 ላይ ኢትዮጵያ ውስጥ የለውጡ ሂደት ምን አይነት ጠንካራ ጎኖችን አስመዝግበዋል? ምን አይነት ደካማ ጎኖችስ ተንጸባርቀዋል? ወይም ስኬትና ተግዳሮቶችን እንደምን ይገመግሟቸዋል? ከድክመቱ ብጀምር አሁን ሁለቱም ኤልያስም ዶክተር ዮሐንስም ያሉትን አብዛኛውን እስማማለሁ እና ከድክመቱ ብንጀምር ዋናው የህግ የበላይነት እንግዲህ አለመረጋገጥ ነው። በተደጋጋሚ በብዙ አካባቢዎች በብዙ የፖለቲካ ሰዎች፣ ምሁራንም፣ ሌሎችም ላለው ለውጥ ቀና ያልሆኑትም ጨምሮ የሚነሳው የምናየው የዜጎች አንድ መንግስት ዋናው ፕራዮሪቲው የዜጎችን ደህንነት እና ሴኩሪቲ መጠበቅ ነው። የዜጎችን ደህንነት ያ በኢትዮጵያ ውስጥ በበርካታ አካባቢዎች በጣም በተለያየ ጊዜ በብዙ ቦታዎች በብዙ ዜጎች ላይ ይህ አደጋ ጥቃት መሰንዘሩ፣ እሱ ከህግ የበላይነት በተያያዘ ህግን ከማረጋገጥ ጋር በተያያዘ ያለው ቁርጠኝነት ሊጠናከርና ብዙ ሊሰራበት እንደሚገባ የሚጠቁም ይመስለኛል። ዋናው ችግር ይሄ ነው። ሌላው ግን ሌሎች ድክመቶች ቢኖሩ ጉል የሆነው በጣም ጉል የሆነው ከህግ የበላይነት ካለመረጋጋት ከሰላም ጋር የተገናኘ ነው። ከኢንተርናል ከውስጣዊ ሰላማችን ጋር ዜጎች እንደ ባለቤት እንደ ሀገራቸው ባለቤት ተረጋግተው ያለ ስጋት የሚኖሩበት ሁኔታ በእጅጉ መናጋቱ በብዙ የኢትዮጵያ አካባቢዎች ይሄ ነው ትልቁ ቻሌንጅ ሌሎች ችግሮች ከመንግስት አቅም ከተለያዩ ችግሮች ጋር የተያያዙ ቢኖሩም አይ ሜጀር የሆነ ቻሌንጅ ነምበር ዋን ፕራዮሪቲ መሰራት ያለበት እና ትኩረት ማግኘት ያለበት የመጀመሪያው ፈርስት ስቴፕ መጀመሪያው ፕራዮሪቲ ይህ ይመስለኛል። ከስኬትን አስመልክቶ ቅድም ዶክተር ዮሐንስ ያላቸውን ጉዳዮች እኔም እጋራለው። በተለይ የኮሮና ወረርሽኝ ትላልቆቹ በሳይንስ በቴክኖሎጂ አቅም ያላቸውን የህልዝ ኢንፍራስትራክቸራቸው በጣም ሰፊና ብዙ በጀት እና ብዙ የቴክኖሎጂ ግባቶች ኢንፑቶች ያሉባቸውን ኢንስቲትዩሽኖች ከፍተኛ ደረጃ ያናጋውን እና ቴስት ያደረገውን የኮሮና ወረርሽኝ በሀገራችን ውሱን በጣም ውሱን አቅም ብዙ አይነት ቻሌንጆች ባለበት ግባሩመን ያንን ለመመከት ለመከላከል የተደረጉት ማህበራዊ ከፖሊሲ ተቋማትን በማዘጋጀት ህዝቡን አዌርነስ ካምፔን በማድረግ በጣም በጣም ኢምፕረሲቭ ትልቅ ስኬት ናቸው። ካሉብን ቅድም ከተጠቀሱ ቻሌንጆች እና ተግዳሮቶች እና ስጋቶች ኢንሴኪሪቲስ አኳያ ይሄንን አፕሪሽየት ለማድረግ አይቸዋል ይሆናል። ግን ሌሎች አሜሪካ የሆነ ያለውን በሊደርሽፕ ምክንያት አይተናት፣ በዚህ በኩል በጣም ስኬታማ ትልቅ ፕሮግሬስ ያለው የለውጥ አመራር ያደረገ ይመስልኛል። ኦልዶ የበሽታው መዛመድ በጣም አስጊ ቢሆንም ይሄን ለመከላከል የተደረጉ የፖሊሲ የተቋማት እንዲሁም የፓብሊክ አዌርነስ ስራዎች በጣም ኢምፕሬሲቭ ናቸው ለማለት ይቻላል። ሌላው የአረንጓዴ አሻራ ብዙ ሰው የሚመለከተው ከዛፍ ተከላ ብቻና ከማስዋብ ከግሪነሪ አገሪቱን መልሶ አረንጓዴ ማድረግ ብቻ አይደለም ዛሬ በዓለም ላይ በሚቀጥሉት በርካታ አመታት እናንተም ጋር ው ያየ ናቸው በጣም አውዳሚ የእሳት ብዙ ተፈጥሮ ሀብትን ያወደሙ የእሳት ሁኔታዎች የተያዙት በቀጥታ በዓለም ላይ ከመጠ ክላይሜት ቼንጅ ወይ የአየር ንብረት ቀውስ ጋር ነው። ይሄ ደግሞ ያው በዋነኝነት ከኤነርጂ ከግሎባል ኤነርጂ ሲስተሙ ጋር የተያያዘ ከካርቦን ዳይኦክሳይድ ሚሽን በኢንዱስትሪ እና በትራንስፖርት በዲፎረስቴሽን የሚወጣው ኤሚሽን ጋር የተያያዘ ነው። እና ኢትዮጵያ ውስጥ በቢሊዮን የሚቆጠሩ ዛፎችን የማስተከል ይህንንም ሲስተማቲካሊ በየአመቱ እንዲደረግ መደረጉ ለኢትዮጵያ ብቻ ሳይሆን ለገጠመንም ትልቁ አንዱ ሲቪላይዜሽን ነው። የዓለምንም ራሱ ህሉና የህዝቦችን ህሉና በብዙ ደረጃ ክላይሜት ቼንጅ የብዙ አይነት ኤክስትሪም ዌዘር ኤክስትሪም ኮንዲሽን እያመጣ እያናጋ ያለ ነው። በአሜሪካም ያለው የሰዓት የፍለድ ስም የሆኑ በዚህ ሁሪኬን በሉዊዚያና ኒው ኦርሊያንስ፣ ሳንዲ በኒውዮርክ ያየ ናቸው። እንዲሁም በተለያዩ አካባቢዎች እነኝህ ሁሉ ሀገራችንም ውስጥ ክላይሜት ቼንጅ ሊያመጣ የሚችለው ድርቅ ኦልሬዲ በድህነት የሚማቅቅ ሀገር ና ዝላ ሊያመጣ የሚችለው በጣም ብዙ አሉታ የሆኑ ተጽዕኖዎች ከፍተኛ ናቸው። ከዚህ አኳያ ይሄ ማሲቭ የሆነ አረንጓዴ አሻራ የሚባለው የግሪን የማስዋብ ብቻ ሳይሆን ክላይሜት ቼንጅንም የመቋቋምና ሀገሪቱን ወደ ተፈጥሮ ሀብትና ኢኮኖሚ ሰውና ተፈጥሮ በሃርሞኒ በትብብር ይኖሩ የሰው ልጅ ኢኮኖሚም ሆነ ቤዙ ተፈጥሮ ነውና፣ ያን እያወደመን ልንቀጥል እንደማንችል፣ የአየር ንብረትን ለውጥ ለመቋቋም የዛፍ ተከላው በጣም ኢምፖርታንት የሆነ ብዙ ብዙ ወደፊት ሰርቫይቫላችን የሚጠቅሙ ይወጫሉ። ከዚያ አኳያ ይሄ በጣም ትልቅ ስኬትና ሬቮሉሽነሪና በጣም ብዙ አንድምታ ያለው አመራሩ ይህን በቁርጠኝነት በየዓመቱ ማድረጉ በሚሊዮን ብዙ ኤነርጂ ብዙ ገንዘብና ብዙ ሀይል እያፈሰሰ ይህን ማድረጉ በጣም የሚያስመሰግነው ትልቅ ስኬት ይመስለኛል። ቅድም የጀመርኩት ደግሞ የአባይን ግድብ በሚመለከት ብዙ ጫናዎችን በርካታ መንግስታት የአሜሪካንን ጨምሮ በመቋቋም አባይን ለመጨረስ የደረሰበት ደረጃ ግድቡን ህዳሴን ግድብ እንዲሁም ደግሞ ድርድሮቹ የኢትዮጵያን ጥቅም ሳያበላሹ የኢትዮጵያን ጥቅም ሳይጻረሩ ኢትዮጵያ ተጠቃሚ ልትሆን የተደረጉ ልዩ ልዩ ድርድሮችና ንትኖ ትልቅ ስኬት ይመስሉኛል። እና ዋናዎቹ እነኚህ ናቸው። በኮሮና፣ በአረንጓዴ አሻራ እንዲሁም ደግሞ ዲስፓይት ኦልዲስ ቻሌንጅስ ከተለያዩ የፖለቲካ ኃይሎች ጋር ያለውን ብሔራዊ መግባባት ለመቀጠል የሚደረጉ ከተለያዩ ሲቪክ ድርጅቶች ጋር የተደረጉ ውይይቶች፣ መግባባቶች ላይ ለመድረስ የሀገሪቱን ችግሮች ለማወያይ መንግስት፣ የለውጡ አመራር እያሳየ ያለው ቅንነት፣ ብዙ ቻለንጆችም እንደተጠበቁ ሆነው ይህም እንደ ስኬት የማየው ነው። ኮንቨርሴሽኑ ናሽናል ኮንቨርሴሽኑ አሁንም እየቀጠለ ነው። የተለያዩ የህብረተሰብ ክፍሎችን መንግስት እና አመራሩ ኢንጌጅ ማድረጉ ለምንፈልገው ለውጡ ፕሮሚስ ያደረገው ሁላችንም የምንጓጓለት ሀገራችንን በጠንካራ ዴሞክራሲያዊ መሰረት ላይ ለማድረግ ወደሚደረገው ሂደት ጥሩ ቀጣይ ጅማሮች ናቸው። ለውጡ ከመጣ በኋላ ይሄ ሰሞኑንም አሁን የተደረጉትን እንደተከታተላችሁ ተከታተላችሁት፣ እነኝም እራሳቸው እንደ አንድ ጠንካራ ሂደት መታየት ያለባቸው ስኬቶች ናቸው ብዬ እገምታለሁ። ዶክተር ዮሐንስስ በሁለት ሺ አስራ ሶስት ምን አይነት ስኬቶች ተመዝግበዋል? ምን አይነት ተግዳሮቶችስ ገጥመዋል ኢትዮጵያ ውስጥ? መልካም ካሳሁን። አቶ ኤልያስን አቶ ናምንም በሚገባ ብዙ ነገሮችን አንስተዋል። እኔ እንደው አጠር ባለ መልኩ አንዳንድ ነገሮችን ለመጥቀስ ያክል ሁለት አይነት ገጽታ ነበረው ብዬ አስባለሁ። ሁለት ሺ አስራ ሁለት መጀመሪያው አጋማሽ ላይ ያሉ የነበሩ ነገሮችና ከመጀመሪያው አጋማሽ በኋላ ከአዲስ ዓመት በምንለው ጊዜ ድረስ የተፈጠሩ ነገሮችን ስንመለከት ፖለቲካ ገጽታው የተለያዩ መልክ ይዞ እናያቸው እናየዋለን። መጀመሪያ ላይ የነበረው ከሁለት ሺህ አስራ አንድም የቀጠለ ቻሌንጅ ማለት ነው ነበረ። ከማህበረሰባዊ መፈናቀሎች ጋር የተያያዘ ማለት እነዚህ የብሄር ግጭቶች የሚያመጡ ጣጣ። ኢትዮጵያ ተፈናቀሉ ማህበረሰቦቿ ቁጥር ከዓለም እነ ሶሪያን እና አፍጋኒስታን ወይም የመን ሁሉ በልጣ አንደኛ የሆነችበት ጊዜ ነበረት። እናስታውሳለን። የዳበረ አቋም ወይም ደግሞ ሶሪ የዳበረ ተቋም የሌላቸውን ሎካል ገቨርንመንቶች ወረዳዎች፣ ቀበሎች ላይ አፍራሽ የሆነ ተልዕኮ የያዙ ሊቃን የሚጫወቱት ሚና የተለያዩ ግጭቶች ተበራክተው በጣም ብዙ በማህበረሰባዊ በደሎች እንደደረሱ የምንመለከተው ነገር ነው። የተረዳነው ነገር ነው። ግን ከዛ ተነስቶ ግን በሂደት በራሱ ውስጥ የሚፈጠሩ ፈተናዎችን በዛ በፖለቲካል ሊሂቃን መካከል በተለይም ዛሬ ስልጣን ላይ ባለው የብልጽግና ፓርቲ ውስጥ ያሉ ሊሂቃን መካከል የሚኖሩ አለመግባባቶችን፣ መለያየቶችን፣ ፖለቲካል ተርን ኦቨሮችን ስንመለከት የካቢኔም ሆነ ስላዊ ስልጣን እርከን ላይ ያሉ ሰዎች መቀየርም ያም ሁሉ ሆኖ ግን በሁለተኛው አጋማሽ ላይ ብዙም መርታዎች ነው የተመለከት ነው ይሄ የሚያሳየው ከጠቅላይ ሚኒስትሩም ሆነ በአጠቃላይ የተወሰኑ የፖለቲካ አመራሩ ላይ ያሉ ግለሰቦች እና ይዘውች ይዘው የተነሱት ራዕይ እየሰራ እንዳለ አመላካቸው የሆነ ነገር ነው እኔ በግሌ የምረዳው እና መልካም የሆነ ሰላምን ከማስከበር አንጻር ሙሉ በሙሉ የተቀረፉ ችግሮች ባይሆኑም እንኳን ቅድምም እንዳልኩት የተሻለ ስራ እየተሰራ ያለበት ሁኔታ እንዳለ እንመለከታለን። አብዛኛው የተፈናቀለ ማህበረሰብ አሁንም እንኳን የተፈጠሩ ባሉ ችግሮች ምክንያት አዳዲስ ተፈናቃዮች ሊፈጠሩ ቢችሉም እንኳን በጣም ቁጥሩ በሚገርም ሁኔታ የተስተካከለበት ሁኔታ እንዳለ እንመለከታለን። አፍራሽ የሆኑ ፖለቲካ ተልዕኮዎችን ያነገቡ ያልኳቸው ሰዎች አሁን መስመር ውስጥ እየገቡ ያሉበት ሁኔታ እንመለከታለን። ይህም ደግሞ በማህበረሰቡ ዘንድ ትልቅ የሆነ ድጋፍ የተቸረው ነገር ነው፣ ይሄ ውሳኔ ማለት ነው እና ይሄ በጣም ጠንካራ የሆነ ዲሞክራሲያዊ እመርታ ወይም ደግሞ ጠንካራ የሆነች ሀገር እንድትኖረን በጠንካራ መሰረት ላይ የቆመች ሀገር እንድትኖረን ከማድረግ አንጻር የሚጫወተው ሚና በጣም ትልቅ ነው ብዬ አስባለሁ። ሌላው ብዙ ጊዜ ማናገርበት የሚመስለኝ ከኢኮኖሚው ጋር የተያያዘ ጉዳይ ነው። እርግጥ ነው አሁንም ኢትዮጵያ ድሀ ሀገር ነች። አሁንም ኢትዮጵያ አን ኢኳል የሆነ የሀብት ክፍል ያለባት ሀገር ነች። በጣም ብዙ የሚቀር ነገር አለ ግን ለውጥ መጣ ከተባለበት ጊዜ ጀምሮ በኢኮኖሚው ዙሪያ የተሰሩ የሚያረጋጉ ስራዎች ቦታ ሊሰጣቸው ይገባል ብዬ አስባለሁ። ጠንካራ የሆነ መሰረት እየተገነባ ያለ ይመስለኛል። እርግጥ ነው በተለያዩ ቢከስ አሁን ሆን ትልቅ የሆነ ሽፍት ነው ያለው። ቅድም ከነበረው አባታዊ ዲሞክራሲያዊ መሰረት አስተሳሰቦች መሰረት ይመራ የነበረ ሀገር አዲስ ወደሆነ አቅጣጫ እና አዲስ የሆነ እንትን እየገባ ያለበት ሁኔታ ነው ያለው እና በዚህ ላይ ሞር መነጋገር ሞር ጥናቶችን ማካሄድ ሞር ከሌሎች ስህተት መማር ከሌሎች ስኬት መማር ተገቢ ሊሆን ይገባል። ዞሮ ዞሮ ግን ኢኮኖሚያዊ ስራዎች መልካም የሆኑ ኢኮኖሚያዊ ኢኮኖሚውን በተመለከተ ስራዎች እየተሰሩ እንመለከታለን ብዬ አስባለሁ። ሌላ የምጨምረው ነገር ምንድን ነው? ከተቋማት ግንባታ አንፃር ከሁለት ሺህ አስራ አንድ ላይ የተጀመረ ሁለት ሺህ አስራ ሁለት ላይ ጥሩ መልካም ስራዎች ይሰራሉ ብዬ የገመትኳቸው ግን ያልሆኑ ነገሮች አሉ። ለምሳሌ ማህበረሰባዊ ግጭቶችን ከመፍጠር አንጻር፣ ወደ ብሔራዊ እርቅ ከመሄድ አንጻር፣ ከማንነት ጋር ተያይዞ ያሉ ችግሮችን ከመቅረፍ አንጻር ይበጃሉ የሚባሉ መፍትሄዎችን ያመጣሉ የተባሉ ተቋማት ተመስርተው ነበር። ግን ምን ያክል ከባድ የሆነ ፖለቲካዊ ከባቢ አየር እንዳለን የሚያሳየው እነዚህ ተቋማት በፓርላማ ደረጃ ተቋቁመው ግን ብዙም ውጤታማ ያልሆኑበት ወይም ደግሞ ውጤታማ የሆነ ስራ ሲሰሩ ያላየንበት ሁኔታ ነው የምንመለከተው። ይሄም ምን ያክል ከባድ የሆነ የፖለቲካ ስርዓት እንዳለ ይሄ በዘር የተዋቀረ ፌዴራሊዝም እና ጠንካራ የሆነ ፌዴራል መንግስት፣ ጠንካራ የሆነ ማዕከላዊ መንግስት እንዳይኖር የማይመኙ ልሂቃን እና እነዚህ ልሂቃን ደግሞ አንዳንድ ክልላዊ መንግስቶችን የሚያስተዳድሩ ሆኖ ሲገኙ ምን ያክል አስቸጋሪ እንደሚያደርገው መገማት እንችላለን። ሰው ከተቋማት እንትን አንጻር መልካም ጅማሬዎች ግን ደግሞ ተጠናክረው ሊቀጠሉ የሚገቡ ስራዎች እንዳሉ እንረዳለን ማለት ነው። ቅድም አቶ ኤልያስ ከተናገረው ላይ ደግሞ አንድ ነገር የምጨምረው ቢኖር ኢህአዴግ ማለት የኢትኖ ናሽናሊስት የሆኑ የዘውጌ ብሄርተኛ አመለካከት ያላቸው ፓርቲዎች ስብስብ ነው። ከሞላ ጎደል ሁሉም ወጥ የሆነ አመለካከት ነበራቸው ባንልም፣ በጣም ተመሳሳይ የሆነ አመለካከት የነበራቸው ዋነኛ አላማቸው በፖለቲካ ስልጣን ላይ መቆየት መሰንበት የነበረ ኢትዮጵያና ኢትዮጵያዊነትን ለመረዳት በጋራ ተቀምጠው መክሮ ተነጋግሮ ተስማምቶ ማድረግ የማይችሉ ኢንኮምፒተንት የሆኑ ልሂቃን የበዙበት በፈጣሪ ቸርነት ብቻ በሚመስሉ ሁኔታ ሀገር ሰራ ያደረገችበት ጊዜ ነው የነበረው። በጣም ብዙ ዳሜጅን የሆኑ ተፈጥረዋል። ግን ያ ብቻ አይደለም። ኢትዮጵያ ዜጎች ኢትዮጵያውያን ዜጎች ሊባሉ የሚችሉ ወይም ደግሞ አንደኛ ደረጃ ዜጎች እና ሁለተኛ ደረጃ ዜጎች የነበሩባት ሀገር ነበረች ብሎ መናገርም ይቻላል። ሶማሌ ክልል ማህበረሰብን፣ ቤንሻንጉል፣ ጋምቤላ፣ የሄድ አፋር ብንመለከት እዛ ያለ ማህበረሰብ በፖለቲካዊ ስርዓቱ ላይ የተካተተ ነው ለማለት የማያስደፍር ነበረ። ግን የብልጽግና ፓርቲ ሲመሰረት ሀገርን የሚመራ ፓርቲ እንደመሆኑ መጠን ናሽናል ዩኒፋይድ መሆኑ እዚህ ላይ እኔ ፓርቲዛን ወይም ደግሞ እኔ ፓርቲዛን አንድ ጁኒየር ስኮላር ነው የማወራው። ግን ይህን ነገር ማድነቅ ግን መቻል አለብን ብዬ አስባለሁ። ቢኮዝ ዴሞክራሲያዊ ስርዓት ግንባታን ስናስብ ኢንክሉሲቭ መሆኑን በጣም ማሰብ መቻል አለብን። ይሄ የውክልና ጉዳዮችን በጣም ማጠየቅ መቻል አለብን እና ትልልቅ ህልሞችን ለማለም እና ዴሞክራሲያዊ ስርዓት ግንባታን መዳበርን ስንመኝ ትንንሽ የድሎችን ወይም የመጀመሪያ ድሎችን በጣም መመልከትና እነሱንም ማድነቅ ጥሩ ነው ብዬ አስባለሁ። ያለማድረግ በጣም ንፉግነት ይሆናል ብዬ አስባለሁ እና ከዚህ አንጻር ብዙ ስኪታማ የሆኑ ነገሮች ነበሩ ለማለት እችላለሁ። ቶ ኤልያስስ ምን አይነት ጥንካሬዎች ታይተዋል? ምን አይነትስ ድክመቶች ተከስተዋል? ባለፈው ሁለት ሺህ አስራ ሁለት አመተ ሁለቱም ጓደኞች ጥሩ ርቀው እየገለጹት ስለሆነ ላለመደጋገም ሲያሏቸውን ነገሮች ለመዝለል ሞክራለሁ። ከደገም ቁጥር ታጠይቃለሁ ግን ወደኋላ ልመለስ እና አንድ የረሳሁት የዘነጋሁት ነገር ነበረ። ባለፉት በተጀመረው ለውጥ መጀመሪያ ዓመታት ከተዘረጉ መልካም ነገሮች አንዱን የዘነጋው መስሎኝ ነው። ምንድን ነው? ምናልባት በአጼ ኃይለ ስላሴ ጊዜ ከነበረው በታሪክ ከምንሰማው እና ከምናነበው ከቤተሰቦቻችንም ከምናውቀው ነገር በተመሳሰለ ወይም ደግሞ በተሻለ መልኩ ልበለው ኢትዮጵያን እና ፈጣሪዋን ያገናኘበት አዲስ ምዕራፍ ተከፍቷል። ይህ ምዕራፍ ደግሞ በሶሻሊስታዊ በሆነው በደርግ መንግስት፣ ከዛ በኋላ ደግሞ አልባኒን ሶሻሊዝም ብሎ በጀመረው የኢህአዴግ መንግስት በፍጹም የማይስተናገዱ ነገሮች ነበሩ። እግዚአብሔር አይነሳም። እግዚአብሔር ወይም የፈጣሪ ስልምናውም ሀይማኖት፣ ለክርስትናውም ሃይማኖት፣ ሀገር በቀልም ለሆኑት እምነቶች በአጠቃላይ ስለ ፈጣሪ መናገር ስለ ፈጣሪ መለመን እና መጠየቅ ነውር የነበረበት ሀገር ውስጥ ዛሬ ሀገሩን የሚመሩት መሪዎች ሳይቀሩ የሃይማኖት አባቶች የሚገባቸውን ትራክ በአገር ደረጃ የምናይበት አገራዊ የሆኑ ለምሳሌ ኮቪድ በመጣ ጊዜ የነበሩት የጸሎት ፕሮግራሞች በቴሌቪዥን የተላለፉ የነበሩት ኦልሞስት ሰማንያ ፐርሰንት በላይ አማኝ ያለበት ሀገር ውስጥ ካለ እምነት ነበረ የኖርነው በሲስተም ደረጃ ከህዝቡ እምነቱን ባይክልም በሲስተም ደረጃ ያልነበረም እና ምናልባት ለወደፊት መርሳት የሌለብን ነገር ይመስለኛል። ይሄ ያለፈውን እምነት ሊስ የነበረውን ሲስተም እና ሲስተሙ ደግሞ ፎርስ የሚያደርገውን እዚህ ገፋብን የነበረውን እንትን ከእንደገና ማገናኘቱ ይሄ መንግስት ክሬዲት ልንሰጠው ይገባል ብዬ አስባለሁን። ከዚሁ ጋር ተያይዞ የማን ነው ብዙ ፎከሳችን የፖለቲካ ፎከሳችን ካለፉት ሁለት መንግስታት ፖለቲካዊ ለውጦችን ወይም ደግሞ ሚሊተሪስቲክ የሆኑ ለውጦችን ኢኮኖሚውን ላይ በተመለከተ ብዙ ጊዜ ጦርነት ላይ ስለምንሆን የምናደርጋቸውን ነገሮች ዳይቨርሲፋይ ለማድረግና የተፈጥሮ እና የታሪክ ሀብታችንንም ወደ ኢኮኖሚክ ሴክተር ውስጥ ለማምጣት የተደረገው ሙከራ ለምሳሌ አሁን በየቦታው የሚሰሩ የታቀዱ ፓርኮች፣ የተሰሩ ያሉ ፓርኮች፣ የሚከፈቱ ሙዚየሞች እና ቤተ መንግስቶች ለታሪካችን እና ለእያንዳንዱ ህዝብ፣ አካባቢው ለሚኖረው ህዝብ ትልቅ ግብአትም እና የመንፈስ እርካታ እና ኩራት፣ እኛም ደግሞ ከውጭ ሀገር ጋር የሚያስተዋውቀን ጥሩ ነገሮች ናቸው እና ይህንን ማጤንና ያለመርሳት አስፈላጊ ይመስለኛል። ሌላውንም ነገር እያየን እንዳለን ማለት ነው። እንግዲህ የዚህ የሁለት ሺ አስራ ሁለት ያለፈው ዓመት እነዚህ መልካም ነገሮችን እንዳስተናገደው ሁሉ ጥሩ አጀማመሮችንም እንዳየን ሁሉ አንዳንድ የምናውቃቸው በታሪክ የምንሰማቸው አንዳንድ የታሪክ መጽሐፍ ላይ ፖለቲካዊ የምናነባቸው ነገሮች እራሳቸውን ራሳቸውን ፍንትው አድርገው በተለይ ለዚህ ጀኔሬሽን ለዚህ ትውልድ ያሳዩበት ሁኔታ አለ። ለምሳሌ ከአባይ ጋር ተያይዞ ለእንግድነት የተጋበዙት የአሜሪካው ተወካዮች በሚኒሽን አማካኝነት እንዴት የእኛ ፖለቲካ ውስጥ የራሳቸውን ኢንተርፌር እንዳደረጉ ይህንን የአሜሪካ ፖሊሲ ነው ብሎ ለማለት ይከብደኛል። ግን የአሜሪካ መንግስት፣ አሁን ያለው መንግስት በዚህ ሰው ምክንያት ገብቶ የእኛን እና የግብፅን ውይይት ወደሚፈልገው እንድንገባ ሲያስገድድ ከእሱ ጋር ተያይዞ ደግሞ ባለፉት ጥቂት ወራቶች ውስጥ እንዴት ያንን ለማስፈጸም እና ያንን ኢትዮጵያን ለማስገደድ በወርልድ ባንክም ሆነ በአሜሪካ መንግስት ደረጃ የተለያዩ ኢንቨስትመንቶች ካንሰል ሲደረጉ አይተናል። እንግዲህ ለረጅም ጊዜ የምንነጋገረው የምናስበው ነገር ነው። እንደዚህ አይነት የፖለቲካ ማዕቀብና ችግሮች በዓለም ደረጃ እንዳላት ነው። ግን ብዙ ጊዜ መሪዎቻችን ስልጣን ላይ ሲመጡ በሁለት ዓመት ጊዜ ውስጥ ተፈትነው ይህንን ነገር ለማየት እድሉ አያገኙም። ብዙ ጊዜ ያንን የሚያገኙት ከቆዩ በኋላ ነው። ለምሳሌ ኮሎኔል መንግስቱ መንግስት ስልጣን በያዘበት ወቅት መጀመሪያ ላይ ከአሜሪካ ጋር ክስት ነበረ። እሳቸው ከአሜሪካን እና ከራሻ ጋር አቅናፏባት አባትና እሳቸው የሚመሯቸው ኮሚቴዎች፣ ግሩፖች ሲያነጋግሩ ከቆዩ በኋላ ወዲያውኑ ነው ያወቁት። ምንም ውድን ፊው ማንስ ሶልት ተደርጓል። ወደ ራሻ ሄዱ እና አስራ ሰባት ዓመት ቆዩ። ግን ከአስራ ሰባት ዓመት ውስጥ ውስጥ የነበሩ ችግሮች ግከሎች እንዳሉ ሁሉ ፕሮስትሮ ይካ እስከሚመጣ ድረስ ግን ያ ያ ነገር ማለቁና መቀየሩን አላወቁም። ይሄኛው መንግስት የኢትዮጵያ አሁን ያለው የዶክተር አብይ መንግስት ግን በሁለተኛው አመት ላይ ይህንን ሁሉ ነገር ፍንትው ብሎ ለማየት ችለዋል። ስለዚህ ካሁን በኋላ ለሚወስዷቸውና ለሚያደረጓቸው ነገሮች በሁለተኛው አመት ውስጥ የተሰጠ ጊፍት ነው ብዬ ነው ማስበው። እና እንደዚህ እንደታሰበው ዝም ብሎ ሊቀጥል ኖሮ ከባድ ይሆን ነበረ። አሁንም ለምሳሌ መካከል ሚድል ስት ያለው ሁኔታ ከአረብ ሀገሮች ጋር የነበረንም ግንኙነት መጀመሪያ ዓመት ላይ የነበረው አይነት አይደለም። በኋላ ላይ የተቀየረ የተቀየሩ ሁኔታዎች አሉ እና እነሱ ሁሉ ለወደፊት ሊሰሩ ለሚገባቸው የአገራዊና አህጉራዊ በተለይ ሰብ ኮንቲኔንታል ዛ ኛ ፍሪካ ላይ ሆርን ኦፍ አፍሪካ ላይ ሊሰሩ ለሚችሉ ነገሮች ሁሉ ግብዓት ይሆናሉ ብዬ ተስፋ አደርጋለሁኝ። ስለዚህ ብዙ አጋጣሚዎች የመጡ አጋጣሚዎች ያስተማሩን ነገሮች አሉ። በዚህ በዚህ ሁኔታ ውስጥ ፈተናዎቹ ደግሞ ውስጥ ያሉን ፈተናዎች ነበሩ። ለምሳሌ አሁን አንዳንድ የፖለቲካል አክተሮች የቲፒኤልኤፍ፣ እንደዚህ ደግሞ የኦነግ ግሩፖች እያደረጉ ያሉትን ነገሮች የሚሰማቸው የምናያቸው ነገሮች ነበሩ እና የእነሱ ራሱ ጠርቶ የወጣበት ራሱን ያጋለጠበት እና ነገሮች ሁሉ ምንም እንዳያውላዱ የሆኑበት ዓመት ይሄ ያለቀው ዓመት ነው። ስለዚህ ይሄ ያለቀው ዓመት እነዚህን ነገሮች እንደ መጥፎ አላያቸውም፣ እንደ ጥሩ ጊፍት ነው የማያቸው። ምክንያቱም ይህንን በስነ ስርዓት መጠቀም የሚችል መንግስት ኢትዮጵያን ወደ የሚቀጥለው ምዕራፍ ያሻግራታል። ይህንን ግን ማየትና እነሱ የሚሰጡትን ተዋጽኦ መጠቀም የማይችል ግን አገሪቷ ራሷ ችግር ውስጥ ያስገባታል። እና በዛ መልኩ ነው ይህንን የምንመለከተው። አድማጮቻችን የዛሬው የውይይት መድረክ ዝግጅታችን ዋነኛ የመናገሪያ ነጥቦች የነበሩት የኢትዮጵያ የሁለት ዓመት ተኩል የለውጥ ሂደት ከየት ተነስቶ የት ደርሷል፣ በ2012 የለውጥ ጉዞ ስኬትና ተግዳሮቶች ምን ነበሩ፣ በ2013 ኢትዮጵያ የወደፊት የለውጥ አቅጣጫ እንደምን ሊቀየስ ይገባል የሚሉ ነበሩ። የውይይቱ ተሳታፊዎች አቶ ናምን ዘለቀ የቀድሞው የአርበኞች ግንቦት ሰባት ከፍተኛ አመራርና የውጭ ጉዳይ ኃላፊ ዶክተር ዮሐንስ ገዳሙ በጆርጂያ ጊዩኒት ኮሌጅ የፖለቲካል ሳይንስ መምህር አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ባለቤት እንዲሁም የኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ ኤዲተር ናቸው። ስለ ተሳትፈው በዝግጅት ክፍላችን ስም እናመሰግናለን። አቶ ካሳሁን መልካም ሁለት ሺህ አስራዘ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or